አቶ ተፈራ በቅድሚያ ለጊዜው በጣም አመሰግናለሁኝ፣ በአድማጮቻችን ስም። አሁን ያሉበትን የኃላፊነት ቦታ ይነግሩኛል? የናይል ተፋሰስ የትብብር ጅማሮ የምንለው በአጽሮተ ቃል ኤንቢአይ ዋና ዳይሬክተር ነኝ። ወደዛ ዋና ዳይሬክተር ሆነው ሲሄዱ እንዴት ነው የሄዱት? በኢትዮጵያ ውክልና ነው ወይስ በግሎ ነው የገቡት? ድርጅቱን የሚመራው ሰው በየሁለት አመቱ በፊደል ተራ ቁጥር ሀገሮች መርጠው ያቀርባሉ። የሚኒስትሮቹ ካውንስል የቀረበውን ሰው ተነጋግሮበት ያጸድቃል፣ ወይም የማይስማማ ከሆነም አይቀበልምና በዚያ መሰረት በድርጅቱ ህግና ደንብ መሰረት የኢትዮጵያ መንግስት እንደዚህ ቦታ እጩ አድርጎ አቀረበኝ። የሚኒስትሮች ምክር ቤት ፍጭመትም ተቀበለ እና በዚያ መስረት ነው የመጣሁት። አቶ ተፈራ እርሶ ኢትዮጵያም በውሀና ኢነርጂ ሚኒስቴር ውስጥ የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዳይሬክተር ሆነው ይሰሩ እንደነበረ አውቃለሁኝ ስለዚህ ስለዚህ የናይል ተፋሰስ ጉዳይ እና ስለ ናይል ተፋሰስ የትብብር ጅማሮ ሰፊና ጥልቀት ያለው እውቀት እንዳሉትም አውቃለሁ በብዙ ድርድሮች ላይ እንደተሳተፉ እና እስቲ ከዚህ ከእርሶ መስሪያ ቤት ልነሳ እና ናይል ተፋሰስ የትብብር ጅማሮ ምንድን ነው? የናይል ተፋሰስ የትብብር ጅማሮ የወንዙ ተጋሪ ሀገሮች መንግስታት አባላት በፈቃደኝነት በትብብር የጋራ ሀብቱን ለማልማት እና ለህዝቦቻቸው እና ለሀገሮቻቸው የላቀ ማህበራዊ እና ኢኮኖሚያዊ ጠቀሜታ ለማዋል የተስማምተው የሚተባበሩበት መድረክ ነው። የመንግስታት መድረክ ነው። መቼና በነማን ነው የተቋቋመው? እና እንዴት ተቋቋመ? እንዴት ተጀመረ? እንግዲህ በናይል ተፋሰስ ትብብር ከተጀመረ ሰንበት ብሏል። በአስራ ዘጠኝ ስልሳዎቹ መጨረሻ ጀምሮ አንዳንድ የትብብር ሙከራዎች ነበሩ። ለምሳሌ ሃይድሮሜት የሚባለው በናይል ኢኳቶሪያል ሀገሮች የሜትሮሎጂና ሂድሮሎጂ መረጃ ለማሰባሰብ የተቋቋመ ነበረ። ናይል ኢኳቶሪያል ሲሉኝ እንደ ኬንያ፣ ዩጋንዳ፣ ቡሩንዲ የመሳሰሉትን ማለት ነው። ኬንያ፣ ዩጋንዳ፣ ቡሩንዲ፣ ሩዋንዳ የመሳሰሉት ማለት ምስራቅ ናይልን አይጨምር ለማለት ነው ወይም ምስራቅ ናይልን ይጨምራል? ለምን ግብጽና ሱዳን ነበሩበት። እና ከዚህ አካባቢ ነው በቪክቶሪያ ሀይቅ አካባቢ ያለ መረጃ ለመሳሰብ የተቋቋመ ድርጅት ነው፣ የትብብር ድርጅት ነው። እዚሁ አሁን የእኛ መስሪያ ቤት የተቋቋመበት ቦታ የተመሰረተ ነው የነበረው። ከዚያም በኋላ የተለያዩ ሙከራዎች የትብብር ሙከራዎች ነበሩ። ለምሳሌ እንደጎ የሚሉት እንደዚሁ በሱዳንና በግብጽ አነሳሽነት ነው የተቋቋመ። ከዚያም በኋላ ቴኮናይል የሚባል በአስራ ዘጠኝ ዘጠና ሶስት አካባቢ የተቋቋመው የትብብር መድረኮች ነበሩ። ግን እነዚህ የትብብር መድረኮች በሀላፊነት በማንዴት ደረጃም ውሱነት የነበራቸው እና በዚያ ምክንያት ደግሞ የአባል ሀገራት ቁጥር እንደዚሁ የተወሰነ ነው የነበረው። ለዚህ ምክንያት አለ አንዱና ዋነኛው ለምሳሌ ኢትዮጵያ ያሉ ሀገሮች ኢትዮጵያ የመሳሰሉ ሀገሮች በናይል ጉዳይ ላይ ዋናው ነገር ዋናው አጀንዳ ስለ ሀብቱ አጠቃቀም መነጋገር ነው። በዚህ አጠቃቀም ላይ መነጋገር እስካልተቻለ፣ በህጋዊ እና ተቋማዊ ማዕቀፉ ላይ መነጋገር እስካልተቻለ ድረስ ፋይዳ ያለው ትብብር ማድረግ አይቻልም። ስለሆነም ያ እስካልሆነ ድረስ አንተባበር የሚሉ ስለነበረ ምክንያት በእነዚህ የትብብር ጥረቶች የነበረው ተሳትፎ ብዙ ሀገሮች የተሟላ አልነበረም። ለምሳሌ ኢትዮጵያ በአንዳቸውም በአባልነት አልተሳተፈችም። ዳሩ ግን የናይል ጉዳይ ምክር በተነበረው ጉዳይ ኢትዮጵያ ራሷ ማግለል ሳልፈለገች በታዛቢን ውስጥ ከፍል ቆይታ ነበርና፣ ግብጽና ሱዳንን ሳይጨምር በሚካሄዱት ድርድሮች እና ስብሰባዎች ላይ ማለት ነው። ግብጽና ሱዳን የነበሩባቸው ናቸው። እንደውም እነዚህ ትብብሮች በአብዛኛው ሊቀነቀኑ የነበሩት በጣም ሊነሱ የነበሩት በግብጽና ሱዳን በኩል ነው፣ በመሪነት ይታዩ የነበሩበት ነው። ስለሆነም እንግዲህ ይሄ ችግር ነበረ። በዚህ ምክንያት ይሄ ትክክል አይደለም የሚለው አንዳንዱ የራስጌ ሀገሮቹ አቋም በሰፊ ንጸባረቅ ነበር እና ከነዚህ ትብብሮች በአንዱ ቴኮናይል በተባለው በዘጠና ሶስት ገደማ በተጀመረው ላይ በትብብሩ የሚሰሩ የሚገባቸው ስራዎች የድርጊት መርሃ ግብር አክሽን ፕላን ሲወጣ አንዱ በተፋሰሱ ህጋዊና ተቋማዊ ማዕቀፍ የመፍጠር ጉዳይ የነበረበት እና ይሄንን ሀሳብ ኢትዮጵያ በእጅጉ ትቀበለው ሌሎችም ይቀበሉት የነበረ ስለነበረ ሁሉም ሀገሮች በናይል ተፋሰስ ህጋዊና ተቋማዊ ማዕቀፍ ላይ ለመደራደር ተስማሙ። እናም በአስራ ዘጠኝ ዘጠና ሰባት አመተ ምህረት ድርድሩ እና ንግግሩ ተጀመረ። ከዚህ ስምምነት በኋላ ይሄ ስምምነት ረጅም ጊዜ ሊወስድ ስለሚችል መንደራደሩ መነጋገሩ፣ እስከዚያ ድረስ ግን ከትብብሩ የሚገኝ ጥቅም ሊኖር ስለሚችል ይሄ ድርድር ተቋጭቶ ቋሚ ተቋሙ እስኪቋቋም ድረስ ለምን የሽግግር የትብብር መድረክ አይቋቋምም የሚል ሀሳብ መንጭቶ ይሄም በዚህ ላይ መነጋገር ተጀመረ። እንግዲህ እንደሚታወቀው በአስራ ዘጠኝ ዘጠና ዘጠኝ ዓመተ ምህረት የካስቶር የናይል ተፋሰስ ትብብር ጅማሮ በዘጠኝ ሀገሮች ተቀባይነት አግኝቶ በዘጠኝ ሀገሮች አባልነት ተመሰረተ የሚነግሩ የጊዜ ቁጥሮች በአውሮፓውያን አቆጣጠር ናቸው፣ አውሮፓውያን አቆጣጠር ናቸው። እሺ ስለዚህ የዛሬ አስራ ስድስት አመት ነው ማለት ነው የመጀመሪያው ድርድር የተጀመረው እና የዛሬ አስራ አራት አመት የናይል ተፋሰስ ትብብር ጅማሮ ተመሰረተ። በአስራ ዘጠና ዘጠኝ የተፋሰስ ትብብር ጅማሮ ተመሰረተ። እነማን ነበሩ አባል ሀገራቱ? ቡሩንዲ፣ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ግብጽ፣ ኢትዮጵያ፣ ኬንያ፣ ሩዋንዳ፣ ሱዳን፣ ታንዛኒያ እና ዩጋንዳ ዘጠኝ ሀገሮች ነበሩ። ኤርትራ በራሷ ፈቃድና ምርጫ በታዛቢ ተዛቢነት ስትካፈል ቆይታለች። በተለይ የሚኒስትሮቹን። ለምንድን ነው ለመሆኑ የኤርትራ በታዛቢነት መቆየት የወሰነችው? ያቄ መለስ ያስቸግራል። ብዙ ጊዜ በግልጽ ያስቀመጠችው ነገር የለም። በግልጽ ያስቀመጠችው ነገር የለም። የለም ምንም የተቀመጠ ነገር የለም። እና አሁን ያሉት የናይል ተፋሰስ ሀገሮች አስር ናቸው። ይሄ ማለት ደቡብ ሱዳንን ጨምሮ ማለት ነው፣ ከደቡብ ሱዳን ነጻነት ወዲህ። ትክክል ነው አቶ ተፈራ። በዚህ ጊዜ ውስጥ የናይል ተፋሰስ የትብብር ጅማሮ ካከናወናቸው ተግባራት የናይል የትብብር ማዕቀፍ ስምምነትን ማዘጋጀትና ማጸደቅ ነበርና በምን ሁኔታ ላይ ይገኛል? ድርድሩ የሚካሄደው በሀገሮቹ መካከል ነው። በመንግስታት መካከል የሚደረግ ድርድር ነው። ኤንቢአይ መድረኩን በማዘጋጀት ሁኔታዎችን በማመቻቸት ማለትም እንግዲህ ፋሲሊቴሽን ስራ ነው ይሰራ የነበረው። እናም ስምምነቱ እንዲሰረም እስከ ተወሰነበት እንደ አውሮፓ አቆጣጠር አሁንም እስከ ሜ አስራ አራት ሁለት ሺ አስር ድረስ ኤንቢአይ በዚህ ጉዳይ ላይ የሚዘጋጅ ስብሰባዎችን ሲያዘጋጅ ቆይቷል። ዛሩ ግን በዚህ ስምምነቱ ላይ እንደሚታወቀው በሀገሮች መካከል በተወሰነ አንቀጽ ላይ ስምምነት ያልነበረ በመሆኑ እናም ይሄ የመደራደር ጉዳይ በዚህ በስምምነቱ ላይ የሀገሮች ጉዳይ በመሆኑ ኤንቢአይ ደግሞ የሽግግር ድርጅት እንደመሆኑና በተለይ በቴክኒክ በፕሮግራም እና በፕሮጀክቶች ላይ እንዲሰራ ማንዴት የነበረ ስለሆነ ከዚያ በኋላ ኤንቢአይ አሁንም ሚኒስትሮቹ ለመሰብሰብ ለመገናኘት ሲፈቅዱና ኤንቢአይ ሲጠየቅ ከማመቻቸት ባለፈ ብዙም በዚህ ጉዳይ አይሳተፍም። ለምን እንጂ ይህ እንደሚታወቀው ስምምነቱ በተወሰኑ ሀገሮች በስድስት ሀገሮች ተፈርሟል። በቅርቡ እንደምናውቀው ደግሞ የስምምነቱ ማጽደቅ ሂደት በየሀገሮቹ ፓርላማዎች ተጀምሯል። ኢትዮጵያ እንደጸደቀ ይታወቃል። በስምምነት ማዕቀፉ ውስጥ የተነሳው የልዩነት አንቀጽ ምንድን ነው? ተቃውመዋል ያሏቸው ውስ ሀገሮች እነማን ናቸው? ለምንድን ነው የተቃወሙት? ለነገሩ በዚህ ጉዳይ ላይ ኤንቢአይ ብዙም አስተያየት መስጠት አይፈልግም። ግን ያለ እውነታ ምንድን ነው የራስጌ ሀገሮቹ ሊዮች የተነሳበት አንቀጽ አስራ አራተኛ አንቀጽ አለ። በውሃ ድህንነት ጉዳይ ላይ ነው። ያም እንግዲህ በመሰረቱ ከቀደሙ ስምምነቶች ጋር የሚገናኝ ሁኔታ አለው። በተለይ ግዴታ የሚጥል ነገር አለ እና በዚያ አንቀጽ ላይ ነው ያልተስማሙት። ግብጽና ሱዳን ናቸው። በዚህ ስምምነት ታቅቦ ያስቀመጡት ከነ ታቅቦ ጸድቆ ነው እንግዲህ ተፈርሞ ነው አዶብ ጠርጎ ተፈርሞ አሁን ወደ መጽደቅ ሂደት ተሄደዋል። ና ሱዳን እዚህ ስምምነት ውስጥ የአባይን ፍሰት ወይም የግብፅና የሱዳንን ተጠቃሚነት ሊጎዳ የማይችል ማንኛውም ስራ ቢሰራ እንደማይቃወሙ እንዲቀመጥ ነው መሰለኝ የሚፈልጉት። እና በሌሎቹ በኩል ደግሞ በተወሰነ መጠን ሊጎዳ ይችላል የሚል አቋም ነው ያላቸው የሚል ነገር ነው ያለው። ይሄ እውነት ነው እንግዲህ ነገሩ። አሁን ወደዛ ወደ ይህን ጉዳይ ከሕግ ሰዎች ጋር መነጋገሩ የበለጠ የሚጠቅም ይመስለኛል። እሺ ብዙ አልገፋዎትም፣ መናገር ካልፈለጉ ብዙ አልገፋዎትም። አቶ ተፈራ በዚህ ጉዳይ ለመሆኑ እነዚያ የፈረሙት ሀገሮች እነማን ናቸው? ማለት ያጸደቁት ሀገሮች ይህንን ስምምነት ስምምነቱን እንግዲህ በእንግሊዝኛ አዶፕት የምንለው ነገር የጸደቀው ኪንሻሳ ላይ ነው፣ በሚ ሁለት ዘጠኝ በተደረገ የሚኒስትሮች ስብሰባ። በዚያ ስብሰባ ላይ ሰባት ሀገሮች ናቸው ያጸደቁት። ያ ማለት ከዘጠኙ ሀገሮች ግብጽና ሱዳን ሲቀሩ ማለት ነው። ግን ፊርማን በተመለከተ ደግሞ እንደገና ከነዚህ ሰባት ሀገሮች መካከል ስድስቱ ፈርመዋል። ያ ማለት ኮንጎ ዲሞክራሲ ሪፐብሊክ ስትቀር ማለት ነው። ሌላም አንድ ዛሬ ያነበብኩት ዜና ዩጋንዳም እንደዚህ እንደዚሁ ለማጽደቅ ወይም ራቲፋይ ለማድረግ ወስናለች የሚባል ዜና አለ። እና እውነት ነው እንግዲህ አብረን የምናነበው ይህን ነገር። እንደሚታወቀው ይሄ የስምምነትን የማጽደቅ በየፓርላማዎቹ የሀገሮቹ ሉዓላዊ ጉዳይ ነው። ስለሆነም ሀገሮቹ በፈለጉና በሚፈቅዱ ጊዜ በሚመቻቸው ጊዜ ያደርጉታል። እንደዛ እየተደረገ ይመስለኛል። እናንተ በቀጥታ የምታውቁት ነገር የለም ዩጋንዳ ይህንን ስምምነት ታጽድቀዋት ታጽድቀው፣ ይሄ እንግዲህ ከእኛ ጋር የሚገናኝ አለ ከዚህ ጊዜ በኋላ ማለት ነው እንዳልኩት፣ በየሀገሮቹ ያለ ጉዳይ ስለሆነ ጋር የሚያገናኘው ብዙ ነገር የለም። እንግዲህ እንደ ሌላው ሰው ሁሉ እንደ ሌላው ሁሉ እንሰማለን ያንን ነገር ማለት ሲጸድቅ ማለት ነው። የፊርማ ሂደት ቢሆን ኖሮ፣ በእርግጥ የፊርማ ሂደቱም እየተካሄደ ያለው ኃላፊነትን ወስዶ ሲያሰራ የነበረው ይሄንን ተቋም ሆስት ያደረገው ያስተናገደው ሀገር ዩጋንዳ የሚወክለው የውሃና የኤንቫይሮንመንት ሚኒስቴር ነበረ። ያን ጊዜ ግንኙነት ይደረጋል ለምሳሌ በሀገሮችና በዚያ መካከል ማለት ነው። አሁን ግን ለሀገሮቹ የተተወ ጉዳይ ነው እና ያው ሲጸድቅ የራሱን ስርዓት ተከትሎ ይሄዳል ይሆናል ምክር ቤት ወደ ፓርላማ ከፓርላማ ስድቅ እንሰማለን። ትልቁ ነገር የሚታወቀው እንግዲህ ይሄ ነገር ጸድቆ በሀገሮቹ ይሄንን የማጽደቂያ መሳሪያ በአፍሪካ ሕብረት ሲያስቀምጡት ነው። ለመሆኑ ደቡብ ሱዳን ፈርማለች ይህን ስምምነት? አልፈረመችም። ምክንያቱም ደቡብ ሱዳን ነጻ በወጣችበት ጊዜ የፊርማው ጊዜ ተዘግቶ ነበር። ስለዚህ ለምክር ቤቷም አታቀርበውም ማለት ነው። አክሲድ የሚሉት ነገር አለ። አጽድቃ ትብብሩን መቀላቀል ትችላለች። ፊርማ አይደለም። ደቡብ ሱዳን፣ ሱዳንና ግብጽ ቢሆኑ ካሁን በኋላ ስምምነቱን ሊፈርሙ አይችሉም። ፓርላማዎቻቸው አጽድቀው ትብብሩን መቀላቀል ነው የሚችሉት። ከኮንጎ በስተቀር ብለውኝ ነበርና ኮንጎስ ለምንድን ነው ያላጸደቀችው ወይም ያላቀረበችው እስካሁን ድረስ ለፓርላማ? እንግዲህ የተሰጠ ምክንያት የለም የለም በኢዲቢይ የተመዘገበ የገለጹት ነገር የለም። አቶ ተፈራ የዩጋንዳው ፕሬዚደንት ዮዌሪ ሙሴቬኒ ከአንድ የግብጽ ጋዜጠኛ ጋር ሰሞኑን ባደረጉት ቃለ ምልልስ የግብጽ መሪዎች ቀልባቸው የለም ናይል ላይ ህይወታችን የተመሰረተው ናይል ላይ ነው ይላሉ እንጂ ወደ ናይል ብዙ ሲያተኩሩ አይታዩም። ቀልባቸው ያለው አውሮፓ እና በመካከለኛው ምስራቅ አካባቢ ነው። የውሃ ነገር ሲነሳ ግን ብዙ ድምጽ ያሰማሉ ብለው ነበር። እና ለመሆኑ እንዴት ነው የግብጽና የሱዳን ከዚህ ከናይል ተፋሰስ የ ከትብብር ጅማሮ ጋር የመሳተፍና አብሮ የመስራት ስሜታቸው ፍላጎታቸው እርስ የድርጅቱ መሪ ስለሆኑ ይበልጥ መረጃ ይኖሩታል ብዬ አስባለሁ። እንግዲህ በትብብሩ በተለይ በዚህ በናይል የትብብር ጅማሮ ተሳትፏቸውን በተመለከተ ከስምነቱ መፈረም ጋር በተያያዘ ሁለቱም ሀገሮች ወደኋላ ብለው ነበረ። ፍሪዝ አድርገናል ብለው ነበረ። ግን ከቅርብ ጊዜ ወዲህ ሱዳን መካፈል ጀምራለች። መካፈል ብቻ ሳይሆን የአባልነት መዋጫዋን ከረጅም ጊዜ ስትያቁመችውን ከመክፈል ሙሉ በሙሉ በመክፈል እና ሙሉ ተሳትፎ ሱዳን ጀምራለች። በዚህ በኤንቢአይ መሳተፍ ግብጽ እስካሁን ድረስ አላደረገችም። አላዚ የተሳተፈች በሚኒስትሮቹ ጉባኤ የተሳተፋለች የራሱ የሆነ ማዕቀብ ያለበት ሁኔታ ነው። እናም ለምሳሌ በቅርቡ በደቡብ ሱዳን በተደረገው ስብሰባ በጁባ በተደረገው ስብሰባ ላይ ግብጽ ተሳትፋለች። ግን ሁል ጊዜም የተወሰነ የሚያስቀምጡ ቅድመ ሁኔታ አለ። ያም የሚያሳየው ይሄ ፍሪዝ አደረግን የሚሉትን ጉዳይ እንዳልተቡ ነው የሚያሳየው። እና በዚህ ስብሰባም አንዱ የው ት የነበረው ጉባኤው የሱዳን ወደ ትብብሩ ሙሉ በሙሉ መመለስ እና በትብብሩ መሳተፍ አድንቆ አመስግኖ የናይልን ጉዳይ ለመፍታት መፍትሄው ከትብብሩ መሸሽ ሳይሆን ተገናኝቶ መነጋገሩ እና በትብብሩ መቆየቱ ነው የሚሻለው። ስለሆነም እንደ ሱዳን ሁሉ የግብጽ መንግስትም ይህን ነገር አጥኖት እንዲመለስ ጥሪ እናደርጋለን ብለው ያጠናቀቁ ጉባኤያቸውን እና ጥሪቱ ተላልፎ ነበረ። ጥሪቱ የተላለፈበት ጉባኤ ነበረው እንዲመለሱ። የግብፁ ሚኒስትርም በጁባው ስብሰባ ላይ እኛ ተቃውሞ የለንም፣ የአፍሪካ ወንድሞቻችን ልማት ላይ ነገር ግን ጥቅማችን መነካት የለበትም የሚል አይነት መልእክት ነው ያስተላለፉት እና ምናልባት በዚህ ውስጥ ሳይተባበሩ እንዴት ጥቅማቸውን ማስከበር እንደሚችሉ ወይም እንደሚፈልጉ ግን የጠቆሙት ነገር የለም። ምናልባት እናንተ እዛ ላይ ያነሱ የተነሱት በግልጽ የምታውቁት ነገር ካለ ወደፊት ምን እንደሚመስል አዝማሚያቸው ሊተነብዩ ሊጠቁሙ የሚችሉት ነገር አለ። እንግዲህ እዚህ የተነሳ ነገር የለም። እና የእኛ ተስፋ ሁልጊዜ ተስፋ የምናደርገው ወደዚህ ይመለሳሉ ነው። ምክንያቱም ለሁሉም ሀገሮች ከትብብር ሌላ አማራጭ የናይልን ጉዳይ ለመፍታት እንደሌለ ግልጽ እየሆነ የመጣ ነው እና ሱዳን ወደ ትብብር እንደተመለሰ ሁሉ ግብፅም ወደ ትብብሩ እንደምትመለስ ሁልጊዜ ተስፋ እናደርጋለን። በእርግጥም ከዚህ ትብብር ርቆ ከናይል አጠቃቀም ጋር በተያያዘ መብትን ማስጠበቅ አስቸጋሪ ነው የሚሆነው። ስለዚህ ሁልጊዜም ተስፋችን ወደ ትብብሩ ይመለሳሉ ነው። ስለ ናይል ዓለም አቀፍ ስምምነቶች ሲነሳ ብዙ ጊዜ የ1929 ሀያዘጠኙ በግብፅና በአንግሎ ኢጅፕሽያን ሱዳን መካከል ተፈርሟል የተባለው ስምምነት እና የ1959ኙ የግብፅና የሱዳን ስምምነት ናቸው ብዙ ጊዜ የሚጠቀሱት። ይሄ አዲሱ የትብብር ማዕቀፍ ስምምነት በአንድ በኩል እነዚህን የሚተካ ነው ብሎ የሚናገሩ አሉ። በሌላ በኩል ደግሞ መተካካት የሚባለው ግንዛቤ ትክክል አይደለም፣ ራሱን የቻለ ስምምነት ነው የሚሉ ወገኖች አሉ። እርስዎ የውሃ ባለሙያ እንደመሆኑ መጠን በእነዚህ ዓለም አቀፍ ንግግሮችም ላይ ያሉ እንደመሆኑ መጠን ምንድን ነው የሚመስሉት? እነዚህ ሁለት ስምምነቶች የሚተኩ ናቸው ወይስ ደግሞ ራሱን ችሎ የሚሄድ ስምምነት ነው? ይሄ እንግዲህ እንዳልኩ አሁንም ሕግ ሰው አይደለሁም ግን ይህ ስምምነት ራሱን ችሎ የሚሄድ ስምምነት ነው። በባህሪው ከነበሩ ስምምነቶችም ይለያል። ይሄ ሁሉን አቀፍ የሆነ ፍሬምወርክ ነው። ይሄ ማለት የጋራ ሀብቱን በትብብር የማልማት የመጠበቅ እና የመንከባከብ ጉዳይ በአጠቃላይ በሁለንተናዊ መልኩ የያዘ ጉዳይ ነው። የነበሩ ስምምነቶች ይሄን ያህል ለንቶኔ ይሄን ያህል ደግሞ ለንቶኔ የሚል በመጠን የተከፈለ ውሃ የመከፋፈል ጉዳይ ነው እና ከዛ መልኩ ይሄ ያንን የሚተካው አይነት እንዳልሆነ ይገባኛል። ለመሆኑ ናይል ምን ያህል ውሀ አለ? እስካሁን የሚታወቀው የሰማንያ አራት ቢሊዮን ሜትሪክ ኪዩብ ያህል አስዋን ላይ ሲለካ፣ ግድብ ላይ ሲለካ እንደሆነ ይነገራል። ግን ከዚህ ሊበልጥ እንደሚችልም አንዳንድ ጥናቶች ያመለክታሉ። ለመሆኑ ናይል ውሀ ይበቃል ለሁሉም ሀገሮች? እንግዲህ እንደ አጠቃቀሙ ነው። በትብብር ሀገሮች በሙሉ በትብብር ከተጠቀሙበት፣ በትብብር ኦፕቲማይዝ አድርገው ከተጠቀሙት የሁሉንም ፍላጎት ሊያረካ በሚችል መልኩ ሊገኝ ይችላል። እርግጥ ነገር ነው። ለሁሉም ይበቃል እንደ አግባብ ከተጠቀሙበት። ግን አጠቃቀሙ ወሳኝ ነው የሚሆነው። በተለይ በተናጠል እና አጥፊ በሆነ መንገድ የሚቀጥሉ ከሆነ አደጋ አለው። አሁን ጥናቶች የሚያመለክቱት አሁን ባለበት ሁኔታ ወንዙ ሌላ ልማት ሊሸከም እንደማይችል ነው። በትብብር ማልማት ካልተቻለና የውሃውን ፍሰት በመጠን መጨመር ካልተቻለ የሚባክኑ ውሃዎችን ማዳን እና ጥቅም ላይ መዋል ማድረግ ካልተቻለ አባይ በምንም ሁኔታ ናይል በአጠቃላይ በአካባቢው ከእንግዲህ በኋላ የግጭት መንስኤ ሊሆን ይችላል የሚል በማንኛውም ደረጃ ቢሆን ጥርጣሬ ወይም ሀሳብ አለት። እንግዲህ እኔ ብዙ ጊዜ መልካሙን ነው የምመኘው፣ ያለው ሁኔታ ያንን ነው የሚያሳየውና የግጭት መነሻ ሳይሆን ይልቁንም የትብብር የአብሮነት እና አብሮ የመልማትና የማደግ ካታሊስት ይሆናል የሚል እምነት ነው በኔ በኩል ያለኝ። አቶ ተፈራ በየነ የናይል ተፋሰስ የትብብር ጅማሮ ዋና ዳይሬክተር ለሰጡኝ ማብራሪያና ለጊዜው በጣም አድርጌ አመሰግናለሁ። በአድማጮቻችን ስም እኔም አመሰግናለሁ አቶ ሰለሞን ድሎ ስለተሰጠኝ ደናምሽ አሚን።